ጥያቄ 44 የሐጅን ትሩፋት ጥቀስ። መልስ፦ ከአቡ ሁረይራ ረዲየላሁ አንሁ እንደተላለፈው የአላህ መልእክተኛ ሶለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻቸዋለሁ አሉ። ከሚስቱም ጋር ግንኙነት ሳይፈጽም ኃጢአትንም ሳይሰራ ከሐጅ የተመለሰ ሰው ልክ እናቱ በወለደችበት ቀን እንደነበረው ሆኖ ይመለሳል። ቡኻሪና ሌሎችም ዘግበውታል ልክ እናቱ በወለደችበት ቀን እንደነበረው ሆኖ ይመለሳል ሲባል ከኃጢአት የጸዳ ሆኖ ምንም ኃጢአት የሌለበት ሆኖ ይመለሳል ማለት ነው